አንዳንድ ኢትዮጵያውያን የፖለቲካ ኃይሎች የአሜሪካንን ፕሬዚዳንታዊ ምርጫ የሚከታተሉ በመንግስት ወይንም በተቃዋሚዎች ላይ የበለጠ ጫና የሚያሳድረው የትኛው ወገን ነው ከሚል እሳቤ ጭምር ነው ይለናል እስክንድር። አንድ የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ምሁር ግን ፕሬዚዳንቱ ከየትኛውም ወገን ይመረጥ፣ በተለይ በአፍሪካ ላይ ከሚከተሉት ፖሊሲ አንጻር መሰረታዊ የሆነ ለውጥ አይኖርም ይላሉ። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር የሆኑት ዶክተር አስናቀ ከፋለን ያነጋገራቸው እስክንድር ፍሬው ነው። ማብራሪያውን እንዲህ ይጀምራሉ። ይህ ኢትዮጵያን ብቻ አይመስለኝም። በዓለም ላይ አሜሪካ በዓለም ላይ ካላት ቦታ አንጻር ብዙ አገሮች ደግሞ ዲሞክራሲያዊ ስርዓትን ለመገንባት የሚሞክሩ አገሮች ከአሜሪካ ምርጫን ስለዲሞክራሲ ስለ ዲሞክራሲ አሰራር እንዴት በነጻ የሁለቱ ፓርቲ እጩዎች ተከራክረው ህዝቡ መርጦ መጨረሻ ላይ እንግዲህ አሜሪካ የምርጫ ስርዓት የራሱ የሆነ አካሄድ አለው። በዛ መሰረት ፕሬዚደንቱ እንዴት ወደ ስልጣን እንደሚመጣ ማየት የዲሞክራሲ ኢንስፓይሬሽን ተስፋንም ይሰጣል፣ ብዙ አገሮች እንደዚህ ያነሳሳል። አንዱ ይሄ ነው። ሌላው ደግሞ ምንድነው? ብዙ ሀገሮች እንግዲህ በአለም ላይ ከአሜሪካ ጋር አሜሪካ ትልቁ የዓለም ሀያል ሀይል በመሆኑ አንጻር የኢኮኖሚ፣ የፖለቲካ ብዙ ትስስሮች በመኖራቸው የአሜሪካ ምርጫ እንዴት አገራችንን፣ ኢኮኖሚያችንን፣ ፖለቲካችንን ተጽዕኖ ሊያመጣ ይችላል የሚል ግምት ያለው ይመስለኛል። ግን አሜሪካ በአፍሪካ ላይ ያለውን ፖሊሲ ያን ያህል የሚቀይር አይመስለኝም። ለምሳሌ ያህል ኦባማ አፍሪካ አሜሪካ የሆኑት ፕሬዚደንት ስልጣን ላይ መምጣታቸው አፍሪካ የተለየ ጥቅም አግኝታለች ማለት አይቻልም። እንዲያውም በዓለም ላይ በዚህ በሰላም በኢራቅ ወረራ ምክንያት በዓለም ላይ ዝናቸው ያን ያህል ያልጎላው ቡሽ ለአፍሪካ ጥሩ ጥሩ ስራዎች ሰርተዋል። ለምሳሌ እዚህ በኤድስ ኢኒሽቲቭ ላይ ሕክምናውን የማስፋፋት ማስፋፋት አንዳንድ ነገሮችን በምንመለከትበት ጊዜ ቡሽ ለአፍሪካ ጥሩ የሰሩ ይመስለኛል። ስለዚህ ያን ያህል ተስፋ ከማድረግ ነገሩ ደግሞ አጓጊም የመሆኑ ክርክሩ የሁለቱ እጩዎች እርስ በርሳቸው የሚያሳዩት ውድድር አንዳንድ ጊዜ እንዲያውም ማለፍ ብሎ እስከ መዘላለፍ ድረስ መድረሳቸው ጉጉትን እና ትኩረትን ከመሳቡ ውጪ ትረምፕም ሆኑ ሂላሪ ክሊንተን ቢያሸንፉ የተለየ ነገር በአፍሪካ ላይ ይመጣል ብዬ ለመገመት ያዳግተኛል። የተለየ ነገር አይመጣም የሚለው ላይ እንቆይና ለምሳሌ ቅድም እንዳለ ነው ብዙ ኢትዮጵያውያን በብዙ ሺ የሚቆጠሩ ኢትዮጵያን አሜሪካ ይኖራሉ። በርካቶችም ወደዛ ለመሄድ ዲቪ ሎተሪ ይሞላሉ፣ ሌሎች ጥረቶችንም ያደርጋሉ። እንግዲህ ዓለም አንድ የሆነበት ዘመን ላይ ነው ያለ ነው እና ሰዎች ከራሳቸው ሕይወት ጋር አያይዘው ምናልባትም ከዘመዶቻቸውም ኑሮ ጋር አሜሪካ ካሉት ጋር አያይዘው እዚህ ያሉትም ወደፊት አሜሪካን ሀገር ለመሄድ የሚያስቡ የሚመኙም ሊኖሩ ይችላሉ እና ዶናልድ ትራምፕ ከሚከተሉት የስደተኞች

አይ ለውጥማ አለው እንጂ ሂላሪ ቢመረጡና ትራምፕ ቢመረጡ አንድ አይነት ፖሊሲ አይከተሉም በፍጹም በተለይ የስደተኞች ጉዳይ እኛን በቀጥታ ይመለከተናል የሚል ስሜት የለም ብለው ያስባሉ እዚህ ባሉ ኢትዮጵያውያንም ውጭ ባሉት ሌላው ደግሞ በትክክል ለውጥ አይመጣም ወይ አሁን ለምሳሌ ትራምፕ ቢያሸንፉና ሂላሪ ቢያሸንፉ የስደተኞች ፖሊሲ በትክክል አይለወጥም የስደተኞች ፖሊሲ ላይ አሁንም ያለው እኮ የአሜሪካ መንግስት የስደተኞች ፖሊሲ ያን ያህል እንዲያው ለስደተኞች መንገድ የሚከፍት አይደለም በሚሊዮን የሚቆጠሩ አንድ ዶክመንት ሄሪቴጅ ሬዚደንስ የሚሏቸው ምንም አይነት ወረቀት ሳይኖራቸው ሰነድ አልባ የሆኑ በተለይ ከላቲን አሜሪካ የሚመነጩ ኢስፓኒክ አሜሪካንስ የሚባሉ አንዳንዶቹ በጣም የሚያሳዝን ታሪክ ያላቸው ልጆቻቸው አሜሪካውያን፣ ወላጆች ግን ከሜክሲኮ ከሌሎች በርካታ አገሮች የመጡ ሰዎች ያሉበት ሁኔታ ነው ያለው። ፕሬዚደንት ኦባማ በተደጋጋሚ ጥረት አድርገው ነበረ። በህግ እነዚህን ሰዎች በተወሰነ መርህ በማስቀመጥ የመኖሪያ ፈቃድ የመስጠት ጥረቶች ተካሄደው ነበረ። ሪፐብሊካኑ ፓርቲ የተቆጣጠረው ኮንግረስ ግን ይህን አደናቅፎታል። ስለዚህ አሁንም ያለው ፖሊሲ ቢሆን እንዲያው የተለየ አሜሪካኖች፣ የስደተኛ ሀገር ናት አሜሪካ መጀመሪያ ሆኑ ተብሎ የተሻለ እንዲያውም ከሌሎች የአውሮፓ ሀገሮች አሜሪካ ስቲል የተሻለ ለስደተኞች በር የምትከፍት ሀገር ብትሆንም ያም ሆነው አሁንም ባለው ሁኔታ አንቲ ኢሚግሬሽን ወይም ደግሞ የዚህ ፍልሰትን የሚቃወሙ ፖሊሲዎች አሁንም በተግባር ላይ ያሉበት ሀገር ነው። ጥብቅ የሆኑ ፖሊሲዎች ያሉበት ሀገር ነው። ፖሊሲዎች ያሉበት ሀገር ነው። ያም ሆኖ ትረምፕ ቢመረጡ ይህን ነገር ከኮንግረስ ኮንግረሱ እንግዲህ እሳቸውን የሚስማማ ኮንግረስ ቢመረጥ የበለጠ ጠበቀ ፖሊሲ ሊያወጡ ይችሉ ይሆናል። አንድ ነገር ግን መርሳት የሌለብን የአሜሪካ የፖለቲካ ስርዓት አወቃቀሩ ከህገ መንግስቱ ጊዜ ጀምሮ ባላንሲንግ ቼክ የሚባል አማርኛው የተከፋፈለና ስልጣንን ሚዛን ለማረጋገጥ የሚውል ስርዓት በመሆኑ አንድ ፕሬዚደንት የራሱን ፖሊሲ እንዲሁ እንደፈቀደ ማስፈጸም የሚችልበት ሁኔታ አይደለም ያለው። ይህንንም ማየት እንችላለን። ለምሳሌ ኦባማ ስልጣን ሁለት ጊዜ አሸንፈዋል። ፖፑላር የሆኑ ፕሬዝደንት ነበሩ። የፈለጓቸውን ፖሊሲዎች በሙሉ ኮንግረሱ ተቀብሎ አላጸደቀላቸውም። እንዲያውም ያለፉት ሶስት አራት አመታት ያለው የአሜሪካ መንግስት አካሄድን ብንመለከት ኮንግረሱ የፕሬዚደንቱ አደናቃፊ በመሆኑ መንግስት የተወሰነ ጊዜ ተዘግቷል። በጀት በጊዜው ያልጸደቀበት እንዲያውም፣ ኢንስቲትዩሽኖቹ በአሜሪካ ላይ ያሉት መንግስት ተቋማት ጠንካራ በመሆናቸው ምክር ቤቱ ጠቅላይ ፍርድ ቤቱ ሌሎቹም ጠንካራ በመሆናቸው እንደዚህ አሁን ትረምፕ በምርጫ ላይ የሚያሳዩት እንዲያው በጣም ጽንፍ የዘለለ ጽንፈኛ የሆነ ፖሊሲ አያ አድርገውና ቢያሸንፉ ወደ ተግባር ይቀይሯቸዋል ለማለት የሚያስቸግር ነው። እንደው ህብረተሰብን ለመቀየር ገንብ የሆነ ፖሊሲ እንኳን ለማራመድ በነዚህ ሶስቱ የመንግስት መዋቅራት በፍርድ ቤቱ፣ በምክር ቤቱና በፕሬዚደንቱ መካከል ትይዩ የሚፈጥር ሚዛንን የሚፈጥር ህገ መንግስት በመሆኑ በቀላሉ የአንድ ፕሬዚደንት ፖሊሲ ወደ ተግባር ይለወጣል ለማለት አስቸጋሪ ነው የሚሆነው። ሌላውም ደግሞ ማየት ያለብን ምንጊዜም ቢሆን አሜሪካ ምርጫ ላይ የሁለቱ ፓርቲ እጩዎች የሚያቀርቧቸው ሀሳቦች ከሚተገብሯቸው ሀሳቦች ይለያሉ። በምርጫ ላይ የህዝብን ስሜት ለመግዛት የተሻለ ድምፅ ለማግኘት ብዙ እንደማይተገበሩ ተስፋዎችን የመስጠት አንዳንድ ጊዜ እንደ ትረምፕ እንዳየ ነው መስመር ያለፈ አነጋገሮችንም እንደው በፖሊሲ ሌቭል ይሄ ነው ተብሎ የተቀረጸ ፖሊሲ ሳይኖራቸው ዝም ብዬ ይሄ እናደርጋለሁ የሚሉትም በተግባር ላይ ይውላል ማለት የሚያስቸግር ነው። የሚሆኑ የኢትዮጵያ የፖለቲካ ኃይሎች ዶክተር አስናቀር አንዳንድ ጊዜ አሜሪካ ውስጥ ምርጫ በሚካሄድበት ጊዜ የትኛው ወገን ነው ለእኛ የሚበጀው በሚል ፓርላማ ውስጥ ሳይቀር በአንድ ወቅት የተነጋገሩበት ጊዜ እንደነበረ አስታውሳለሁ። በጥያቄ መልክ ተነስቶ ማለት ነው፣ እንደ አጀንዳ ቀርቦ ሳይሆን፣ የቀድሞው ጠቅላይ ሚኒስትር በነበሩበት ጊዜ አሁን ያለው የአሜሪካ አስተዳደር ነው ላለው መንግስት ጥሩ የሚሆነው ወይስ ያለፈው ነው የሚሉ አይነት አስተያየቶች ማለት ነው እና ከሱ አንጻር ለምሳሌ አሜሪካን አገር የሚቀያየሩ አስተዳደሮች ከኢትዮጵያ መንግስት ጋር ያላቸውን ግንኙነት በተመለከተ አንዳንድ የተቃዋሚ ፓርቲዎች እነዚህኛዎቹ የበለጠ ጫና ሊያደርጉልን ይችላሉ ኢትዮጵያ ውስጥ የበለጠ ዲሞክራሲያዊ አስተዳደር እንዲኖር፣ ምህዳሩ እንዲሰፋ፣ የፖለቲካ ምህዳሩ ከማድረግ አንጻር የሚሉ ግን በትክክል የእውነት ልዩነት አለ ወይ? ይሄ አስቸጋሪ ይመስለኛል። መጀመሪያ ላይ አንድ ሀገር ውስጥ ዲሞክራሲያዊ ስርዓትን ለማጠናከር ወሳኝ ሚናውን የሚጫወቱ ሀገር ውስጥ ያሉ ኃይሎች ናቸው። እንደው በውጭ ኢንፍሉዌንስ የሚመጣ የዲሞክራታይዜሽን ለውጥ ብዙ የሚያስኬድ ባለመሆኑ፣ በሁለተኛ ደረጃ አሜሪካና ኢትዮጵያን አሜሪካና አፍሪካን ግንኙነ በምንመለከትበት ጊዜ አፍሪካ ለአሜሪካ የውጭ ጉዳይ ፖሊሲ በጣም ዝቅተኛ ቦታ የሚሰጠው ያን ያህል ሎ ፕራዮሪቲ ነው። የአሜሪካ የውጭ ጉዳይ ፖሊሲ በከፍተኛ ደረጃ የሚያጠነጥነው አውሮፓ ሩሲያ፣ ቻይና፣ መካከለኛው ምስራቅ ላይ ነው። እዛ አካባቢ ያሉ ሀገሮች አንዱ እጩ ከሌላው እንዴት ይሻላል የሚል ስጋትም ሊኖራቸው ይችላል። ለምን እነዚህ የአሜሪካ የውጭ ጉዳይ ፖሊሲ በዋነኝነት የሚያጠነጥነው ነው በእነዚህ አካባቢዎች በመሆኑ ነው። ኢትዮጵያን በተመለከተ ምንድን ነው አሜሪካ ከኢትዮጵያ የምትፈልገው? የፖለቲካ መረጋጋት፣ ንግድ መስፋፋት፣ በተለይ ደግሞ አሁን ያለው አቅጣጫ ያለፉት ጥቂት ዓመታት አሜሪካና አውሮፓ የወሰደው በአፍሪካ ላይ ያለው አቅጣጫ ከእርዳታ ይልቅ ንግድን ማስፋፋት እንደዚህ እንደዚህ የሚሉ ፖሊሲዎች ናቸው ያሉት። በቀጠናችን ደግሞ የመረጋጋት የፖለቲካ መረጋጋትን በአብዛኛው የሆርን ኦፍ አፍሪካ የምንለው የአፍሪካ ቀንድ ግጭት ያለበት በመሆኑ እነዚህም ፖሊሲዎች የአንዱ የሪፐብሊካኑ ፓርቲ የሆነ የዲሞክራቲኩ ፓርቲ ቢያሸንፍ በአብዛኛው የሚቀጥሉ ይመስለኛል። ይህን ያህል የተለየ የዚኛው ፓርቲ የዛኛው ፓርቲ ተብሎ በዝርዝር ውስጥ የሚሄዱበት ሁኔታ ያለ አይመስለኝም። ዶክተር አስናቀ ከፈለ፣ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር፣ በጣም ነው የማመሰግነው ስለጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም እኔም አመሰግናለሁ አቶ እስክንድር።